የመንግስትና የሰብአዊ እርዳታ አጋሮች ልኡካን ቡድን ለኢትዮጵያ ድርቅ ምላሽ የሚሆን ድጋፍ ለማሰባሰብ ዛሬ ወደ አውሮፓና አሜሪካ ተንቀሳቅሷል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት እንዳለው ጉዞ አጣዳፊ ምላሽ ለማግኘት የታለመ ነው። እስክንድር ፍሬው ዝርዝሩን ልኳል። ዛሬ የተጀመረው ጉዞ በመንግስትና በሰብአዊ እርዳታ አጋሮች እየተካሄደ ያለው የዘጠና ቀናት የገቢ ማሰባሰቢያ ዘመቻ አካል ነው። ከተጓዘው የልኡካን ቡድን አባላት መካከልም የኢትዮጵያ ብሔራዊ የአደጋ ስጋት ቅነሳ ስራ አመራር ኮሚሽነር ምትኩ ካሳ፣ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ አሁና ኦኖቺ፣ እንደዚሁም የዓለም ምግብ ፕሮግራም የኢትዮጵያ ዳይሬክተር ጆን አይሊፍ ይገኙበታል። ቡድኑ ዛሬ የተጓዘው ወደ ኦስሎ ሲሆን ከዚያም ወደ ጄኔቫ ያመራል የመጨረሻ መዳረሻዎቹ ደግሞ ዋሽንግተንና ኒውዮርክ መሆናቸውን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት የላከው መግለጫ አመልክቷል። የዚሁ ጽህፈት ቤት ቃል አቀባይ ቾይስ ኦኮሮ ሰሞኑን ለቪኦኤ እንዳሉት Right now, we face a gap, you know, which could have an impact on our ability to provide support to a population affected by this uh, this crisis. By May 1st, unless we're able to raise some significant amount of money, um, about, you know... ድር ክፍተት አጋጥሞናል። እስከ ግንቦት አንድ ቀን ትርጉም ያለው የገንዘብ መጠን ማሰባሰብ እስካልቻልን ድረስ የምግብ እርዳታ ከማቅረብ አንጻር ከፍተኛ ችግር ይገጥመናል። በኢትዮጵያ በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ዜጎች አቅርቦት ለማሟላት 1.4 ቢሊዮን ዶላር እንደሚያስፈልግ ባለፈው ታኅሣሥ ይፋ በተደረገው የሰብአዊ እርዳታ ጥያቄ ሰነድ ተጠቁሟል። እስካሁን የተገኘው 800 ሚሊዮን ዶላር ብቻ መሆኑን ቃል አቀባዩ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።